የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ሰሞኑን በአማራ ክልል ሰሜን ሸዋ ዞን በተፈጠረው ግጭት ለተፈናቀሉት የነፍስ ደራሽ እርዳታ መስጠቱን ኮሚሽኑ አስታወቀ። በክልሉ አስራ አንድ ዞኖች ከሀገሪቱ የተለያዩ አካባቢዎች የተፈናቀሉ ከስድስት መቶ ሺህ በላይ ተፈናቃዮች ይገኛሉ ያለው ኮሚሽኑ ለሁሉም ድጋፍ እያደረግኩ ነው ብሏል። አዲስ ቸኮል ተጨማሪ አለው። ሰሞኑን በሰሜን ሸዋ ዞን ከመኖሪያቸው የተፈናቀሉ ከ253 ሺህ በላይ ለሚሆኑ የዞኑ ነዋሪዎች አስቸኳይ የምግብ ድጋፍ ማድረጉን ፌዴራል የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪዮ እንዳስታወቁት ኮሚሽኑ በጊዜያዊነት ፈጥኖ የሚደርስ ድጋፍ ሰጧል ብለዋል። በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም፣ አጣዬ፣ አንጾቅያ ቀወትና ሸዋ ሮቤ ከተማ በተፈጠረ ግጭት የንጹሀን ዜጎች ያው ህይወትም አልፏል። ከፍተኛ ንብረትም ወድሟል። ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች ሁለት መቶ ሀምሳ ሶስት ሺህ ናቸው። እነዚህም በመሀል ሜዳ በእርግቢ መኮይ ሸዋሮ ቤትና ደብረ ብርሃን ከተማ ይገኛሉ። ይህን መረጃ ያገኘነውም ከክልሉ አደጋ ስጋት ስራ አመራር ኮሚሽን ነው። አስቀድመን የሚላክ ነው አለ አሁን በአካባቢው ማህበረሰብ ና በክልሉ እየተደረገ ካለው ድጋፍ በተጨማሪ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአስራ አንድ በላይ ከባድ ተሽከርካሪዎችን በመመደብ በቦታው አምስት ሺ ሰባ አምስት ኩንታል ምግብ ና አንድ ሺህ ሁለት መቶ ካርቶን የዱቄት ወተት ተፈናቃዮች ወደሚገኙበት ሸዋ ሮቢት ና ደብረ ብርሃን ከተማ በማድረስ እንዲሰራጭ ተደርጓል የተደረገው ጊዜያዊ ድጋፍ ህጻናትን አጥቢ እናቶች ና አረጋውያንን ግምት ውስጥ ያስገባ ነው ብለዋል አቶ ደበበ በሌላ በኩል የሰሜን ሸዋ ዞን ተፈናቃዮች በተጨማሪ በአማራ ክልል አስራ አንድ ዞኖች ለሚገኙና ከልዩ ልዩ ክልሎች በተለያየ ጊዜ ለተፈናቀሉ ሌሎች ስድስት መቶ ሺህ ተፈናቃዮችም መደበኛ ድጋፍ እየተሰጠ ነው ብለዋል። ቀደም ሲል ባሉት ጊዜያት ከሀገራችን የተለያዩ አካባቢዎች የተፈናቀሉ ቁጥራቸው ከስድስት መቶ ሺህ በላይ የሚሆኑ ወገኖች በክልሉ አስራ አንድ ዞኖች ውስጥ በጊዜያዊ መጠለያ ና በማህበረሰብ ውስጥ ይገኛሉ። ቅድም ከገለጽኩልህ ውጭ ማለት ነው። እነዚህም ወደ ቀያቸው እስኪመለሱ ድረስ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአጋር አካላት ጋር በመሆን ተፈናቃዮች አሁን በሚገኙበት ቦታ አስፈላጊው ድጋፍ ይደረጋል። እነህ በአስራ አንድ የአማራ ክልል ዞኖች የሚገኙ ከስድስት መቶ ሺህ በላይ ተፈናቃዮች ወደ ቀያቸው እስኪመለሱና ከተመለሱ በኋላ እስኪቋቋሙ ድረስ ድጋፍ እንደሚደረግላቸው አቶ ደበበ ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ለተፈናቀሉትም ወደፊት በቁጥራቸው ልክ ድጋፍ ይደረጋል የሚሉት አቶ ደበበ በድጋፍ ማዕቀፉ ከምግብ ባሻገር ለተፈናቃዮች የጤናና ዋነክ ድጋፎች እንዲሁም ከቀያቸው ለለቀቁት የመመገቢያ ማብሰያ፣ መጠለያና የመሳሰሉት ቁሳቁሶች ድጋፍም ይካል ያካትታል ብለዋል። ከአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ